ትንቢተ ኢሳይያስ ምዕራፍ ሃያ አምስት አቤቱ አንተ አምላኬ ነህ፣ ድንቅን ነገር የድሮ ምክርን በታማኝነትና በእውነት አድርገሃልና ከፍ ከፍ አደርግሃለሁ፣ ስምህንም አመሰግናለሁ። ከተማይቱን የድንጋይ ክምር፣ የተመሸገውን ከተማ ውድማ እንድትሆን የኀጣንንም አዳራሽ ከተማ እንድትሆን አድርገሃል፤ ከቶ አትሰራም! ስለዚህ ኃያላኑ ወገኖች ያከብሩሃል። የጨካኞች አሕዛብ ከተማም ትፈርሃለች። የጨካኞችም ቍጣ እስትንፋስ ቅጥርን እንደሚመታ ዐውሎ ነፋስ በሆነ ጊዜ ለድኻው መጠጊያ ለችግረኛው በጭንቁ ጊዜ መጠጊያ ከውሽንፍር መሸሸጊያ ከሙቀትም ጥላ ሆነሃል። እንደ ሙቀት በደረቅ ስፍራ የኀጥአንን ጩኸት ዝም ታሰኛለህ። ሙቀትም በደመና ጥላ እንዲበርድ እንዲሁ የጨካኞች ዝማሬ ይዋረዳል። የሠራዊት ጌታ እግዚአብሔርም ለሕዝብ ሁሉ በዚህ ተራራ ላይ ታላቅ የሰባ ግብዣ፣ ያረጀ ወይን ጠጅ፣ ቅልጥም የሞላባቸው የሰቡ ነገሮች፣ የጥሩና ያረጀ የወይን ጠጅ ግብዣ ያደርጋል። በዚህም ተራራ ላይ በወገኖች ሁሉ ላይ የተጣለውን መጋረጃ፣ በአሕዛብም ሁሉ ላይ የተዘረጋውን መሸፈኛ ያጠፋል። ሞትን ለዘላለም ይውጣል። ጌታ እግዚአብሔርም ከፊት ሁሉ እንባን ያብሳል። የሕዝቡንም ስድብ ከምድር ሁሉ ያስወግዳል፣ እግዚአብሔር ተናግሮአልና። በዚያም ቀን እነሆ አምላካችን ይህ ነው፣ ተስፋ አድርገነዋል፣ ያድነንማል። እግዚአብሔር ይህ ነው፣ ጠብቀነዋል፣ በማዳኑ ደስ ይለናል፣ ሐሴትም እናደርጋለን ይባላል። የእግዚአብሔርም እጅ በዚህ ተራራ ላይ ታርፋለች። ጭድም በጭቃ ውስጥ እንደሚረገጥ እንዲሁም ሞዓብ በስፍራው ይረገጣል። ዋናተኛም ሲዋኝ እጁን እንደሚዘረጋ እንዲሁ በመካከሉ እጁን ይዘረጋል። ነገር ግን እግዚአብሔር ትዕቢቱን ከእጁ ተንኰል ጋር ያዋርዳል። የተመሸገውንም ከፍ ከፍ ያለውንም ቅጥርህን ዝቅ ያደርገዋል፣ ያዋርደውማል፣ ወደ መሬትም እስከ አፈር ድረስ ይጥለዋል።